የደቡብ ኦሞ ዞን አስራ ስድስት ብሔሮችን የያዘ በመሆኑ ራሱን ችሎ በክልል እንዲደራጅ ጥያቄ ማቅረቡን የደረሰን ዜና አመለከተ። የደቡብ ኦሞ ዞን ራሱን የቻለ ክልል እንዲሆን የሕዝብ ፍላጎት መኖሩን የዞኑ ምክር ቤት ማስታወቁን የደረሰን ዜና ጨምሮ ያስረዳል። ይኸው ዜና እንደሚያስረዳው በቅርቡ በተደረገ የሰላም አምባሳደሮች ቡድን ተጠና በተባለው የኦሞቲክ ክልል ውስጥ ለማካተት የታቀደው ተቀባይነት እንደሌለው የዞኑ ምክር ቤት ገልጿል። በሰላም አምባሳደሮች በቀረበው ጥናት መሰረት በኦሞቲክ ክልል ከኦሞ ዞን ጋር እንዲታቀፉ የተደረጉት የጋሞ ጎፋ፣ ኮንሳ ኮንሶ፣ ደራሼ ቡርጅና አማሮን ብሔረሰብ ያካተተ ነው። በተያያዘ ዜና ኢዜማ በሚል ምህጻረ ቃል የሚታወቀው የኢትዮጵያ ዜጎች ማህበራዊ ለፍትህ ፓርቲ በደቡብ ክልል ለክልልነት ለሚነሱ ጥያቄዎች መንግስት በአሁኑ ጊዜ መልስ መስጠት እንደሌለበት አስታወቀ። እንደ ኢዜማ ገለጻ በአሁኑ ጊዜ የሚነሱት የክልል ነውን ጥያቄዎች በራሱ በመንግስት ካድሬዎች የሚነሱና ለተፈጻሚነቱም እነዚሁ ካድሬዎች እየገፉበት ስለሆነ የህዝብ ፍላጎት የተንጸባረቀበት አይደለም ብለዋል ኢዜማ ራስን በራስ ማስተዳደር እውን እንዲሆን የሚታገል ቡድን መሆኑን ገልጾ ይህ ሊረጋገጥ የሚችለው የህዝብ ፍላጎት ሲንጸባረቅበት ብቻ ነው ብሏል። በአሁኑ ጊዜ ተቀባይነት ያለው ህዝበ ውሳኔ ለማካሄድ ኮሮና ስለማያስችል ይህ የክልልነት ጥያቄ እንዲዘገይ ጠይቋል። በሌላም በኩል የወላይታ ዞን ራሴን ችዬ ክልል መሆን አለብኝ በሚለው ጥያቄ የገፋበት መሆኑ ተነግሯል። መንግስት ለሁሉም ጥያቄዎች ገና የተጠና መልስ አለመስጠቱ ተገልጿል። የወቅቱ የአፍሪካ ህብረት ሊቀመንበር የደቡብ አፍሪካው ፕሬዝደንት ሴሪል ራማፖዛ በህዳሴ ግድብ ዙሪያ በኢትዮጵያ፣ ግብጽና ሱዳን መካከል ያለውን ድርድር በአስራ አምስት ቀናት ውስጥ ለማጠናቀቅ አዲስ የድርድር ጉባኤ መጀመራቸውን የጠቅላይ ሚኒስትር ጽህፈት ቤት ቅዳሜ ሰኔ ሀያ ቀን ሁለት ሺህ አስራ ሁለት ዓመተ ምህረት ባወጣው መግለጫ አስታወቀ። በዚህ የአፍሪካ ህብረት በጠራው ጉባኤ ላይ ከሦስቱ ሀገራት በተጨማሪ የጉባኤው አባል የሆኑት ኬንያ፣ ማሊ እና ዴሞክራቲክ ሪፐብሊክ ኮንጎ መሪዎች ተካፋይ መሆናቸው ተነግሯል። መሪዎቹ እንዳሉት የአባይና የህዳሴው ግድብ ጉዳይ የአፍሪካ በመሆኑ መፍትሄውም የሚመነጨው ከአፍሪካ መሆኑን ገልጸዋል። በዚህ ድርድር ላይ በመጭው ሐምሌ ወር ስለሚጀመረው የውሃ ሙሊት ከድርድር አጀንዳ ውስጥ እንደሌለ የኢትዮጵያ ውሃ የውሃ መስኖና ኢነርጂ ሚኒስትር ዶክተር ስለሽ በቀለ ገልጸዋል። በዚህ በአፍሪካ ህብረት በሚደረገው ድርድር ይበልጥ ትኩረት የተሰጠው ኢትዮጵያና ግብፅ ከቃላት መካረርና አላስፈላጊ መግለጫዎች እንዲቆጠቡ አቅጣጫ ማስቀመጡም ነው ተብሏል። ቅዳሜ ምሽት የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ የጠቅላይ ሚኒስቴር ጽህፈት ቤትና የኢትዮጵያ ውሃ መስኖና ኢነርጂ ሚኒስትር ዶክተር ስለሺ በቀለ በአንዳንድ የውጭ ሀገር መገናኛ ብዙሀን የውሃ ሙሊቱ ድርድሩ እስከሚጠናቀቅ ድረስ ተፈጻሚ አይሆንም ተብሎ የቀረበውን ሀሳብ መሰረተ ቢስ በማለት አስተባብለው፣ የውሃ ሙሊቱ በአፍሪካ ህብረት ከተፈጠረው ድርድር ጋር ምንም አይነት ግንኙነት የለውም ብለዋል። የውሃ ሙሊቱ የሚከናወነው ግንባታው ውሃን ለማቆር ብቁ ሲሆን መጪው ሐምሌ ወር ጀምሮ መሆኑን በድጋሚ አረጋግጠዋል። የአዲስ አበባ ቀላል ባቡር ትራንስፖርት በሀገራችን ኮሮና ከገባበት ከመጋቢት ወር መጀመሪያ አንስቶ ባለፉት ሶስት ወራት ተኩል ውስጥ ሀያ ሰባት ሚሊዮን ብር መክሰሉን ድርጅቱ ለመንግስታዊ የዜና አገልግሎት በሰጠው መግለጫ አስታወቀ። እንደ ድርጅቱ ገለጻ ከኮሮና በፊት ባቡሩ በቀን እስከ አራት መቶ ሺህ ብር ይሠራ የነበረ ሲሆን በኮሮና ምክንያት ተጠቂዎች ሰፋፊ ስፍራዎችን እንዲያገኙ የሚል ውሳኔ ስለተላለፈ የቀን ገቢው ከአራት መቶ ሺህ ወደ አንድ መቶ ሺህ ብር ዝቅ ማለቱን ጠቅሷል። ሕብረተሰቡ ለቫይረሱ ተጋራጭ እንዳይሆን በተወሰደው እርምጃ ድርጅቱ በቀን ያጣውን ሶስት መቶ ሺህ ብር ከግምት አስገብቶ እስካሁን ሀያ ሰባት ሚሊዮን ብር ማጣቱን አስታውቋል። ካለፈው መጋቢት ወር ጀምሮ በኮሮና ወረርሽኝ ምክንያት የተቋረጠው ትምህርት በተማሪዎች ላይ የሚፈጥረው ቀጣ የጣፋንጣ የሚወሰነው በትምህርት ሚኒስቴር እና በሀገር አቀፉ ኮማንድ ፖስት መሆኑን መንግስታዊ የዜና አገልግሎት አስታወቀ። ትምህርት ሚኒስቴር በቤት ውስጥ በቴክኖሎጂ አማካይነት ይሰጥ የነበረው ትምህርት በበቂ ሁኔታ ለሁሉም ተማሪዎች ተዳርሷል ለማለት እንደማይቻል አስታውቆ ብዙዎች ከትምህርት እርቀናል የሚል ስሜትና ጭንቀት እንዳይጫናቸው ማገዙን እንደገለጸ መንግስታዊ የዜና አገልግሎት ጨምሮ አስታውቋል። የዜና አገልግሎቱ ከትምህርት ሚኒስቴር ያገኘውን ዜና ሲያጠናቀቅ የተማሪዎች ወደፊት እጣ ፈንታ የሚወሰነው ሀገር አቀፉ ኮማንድ ፖስት በሚያስተላልፈው እና ትምህርት ሚኒስቴር በሚሰጠው አቅጣጫ መሰረት ነው ብሏል። እስካሁንም የስምንተኛ እና የአስራ ሁለተኛ ክፍል ብሔራዊ ፈተናዎች አለመሰጠታቸው ይታወቃል። የተቀናጀ ዘረፋ ለማከናወን በማሰብ በኤሌክትሪክ ሀይል አስተላላፊ ጣቢያ ላይ በተወሰደው እርምጃ በቦሌ ለሚ ኢንዱስትሪያል ፓርክ እና በአካባቢ ኤሌክትሪክ ሀይል መቋረጡን ክዳው ጋር ቅርበት ያላቸው ምንጮች አስታወቁ በቦሌ ለሚ ኢንዱስትሪያል ፓርክ በጀነሬተር እና በተጠባባቂ ሀይል በመጠቀም ስራውን ለማስቀጠል ቢቻልም በሀይሉ መቋረጥ ሳቢያ በቦሌ ሰሚት ኮንዶሚኒየም ቦሌ አራብሳ፣ ጎሮ፣ ገርጂ ወረገኑ፣ እና ገርጂ ካሳንቺስ የሀይል መቋረጥ መድረሱን እነኙ ምንጮች ጠቅሰዋል። እስከ አንድ መቶ ሰላሳ ሁለት ኪሎ ዋት ሀይልን ማሰራጨት የሚችል መስመር በመበጠሱ ሳቢያ ለፓርኩ የሚደርሰው ሀይልም መቋረጡ ተዘግቧል። ይኸው የሀይል መቋረጥ ዛሬ ሰኞ ቢዘገይም፣ ነገ ማክሰኞ ይቀጠላል ተብሎ ይጠበቃል። በመኖሪያ ቤታቸው ሳሉ በጠባቂያቸው ሰኔ አስራ አምስት ቀን ሁለት ሺህ አስራ አንድ ዓመተ ምህረት የተገደሉት የጦር ኃይሎች ጠቅላይ ኤታ ማጆር ሹም የጀኔራል ሰዓረ መኮንን እና መጡረታ ላይ ይገኙ የነበሩት ሜጀር ጀኔራል ገዛዬ አበራ በፍርድ ቤት የተጀመረው የክስ ሂደት እንዲቀጥል መወሰኑን ከፍርድ ቤት ያገኘነው መረጃ አመለከተ። በህዳር ወር ሁለት ሺህ አስራ ሁለት ዓመተ ምህረት በፌዴራል ጠቅላይ አቃቤ ሕግ በአስራ ሶስት ተጠርጣሪዎች ላይ ክስ ተመስርቶ በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የፀረ ሽብር ችሎት የተጀመረው ክስ በኮሮና ምክንያት ፍርድ ቤቶች በከፊል በመዘጋታቸው ምስክሮች ሳይሰሙ መቋረጡ የሚዘነጋ አይደለም። የጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ሳረ መኮንን ገዳይ የግል ጠባቂያቸው የአስር አለቃ መሳፍንት ጥጋቡ መኮንን እስካሁንም በስር ላይ መሆን ተነግረዋል። የህዝብ ተወካዮች ምክር ቤት የገቢ በጀትና ፋይናንስ ቋሚ ኮሚቴ በኢትዮጵያ ምርጫን ለሚያከናውነው የብሔራዊ ምርጫ ቦርድ በጀት እንዲጨመርለት ለገንዘብ ሚኒስቴር ትዕዛዝ ማስተላለፉን ከፓርላማ የተገኘው ዜና አመለከተ። የገንዘብ ሚኒስቴር ለቀጣይ ዓመት በጀት ሲይዝ ለኢትዮጵያ ሰብአዊ መብት ኮሚሽን፣ ለእንባ ጠባቂ ተቋም፣ ለጠቅላይ ፍርድ ቤት፣ ለጠቅላይ ኦዲተርና ለምርጫ ቦርድ ከበፊቱ የቀነሰ በጀት መያዙ አሳዛኝ መሆኑን ቋሚ ኮሚቴው ጠቅሶ ይኸው በአስቸኳይ እንዲሻሻል ለገንዘብ ሚኒስቴር ጥብቅ ትዕዛዝ ማስተላለፉ ተነግረዋል። በተገለጸው መሰረት ለምርጫ ቦርድ የተመደበው የቀጣይ ዓመት በጀት አንድ መቶ አስራ ዘጠኝ ነጥብ ሶስት ሚሊዮን ብር ሲሆን በዚህ ላይ ወደ ሰማኒያ አምስት ሚሊዮን ብር የተጠጋ በጀት እንዲጨመርለት ቋሚ ኮሚቴው አሳስበዋል። በአዲስ አበባ ለአውቶቡስ ብቻ የሚያገለግል በፍጥነት ማሽከርከሪያ ሀያ ኪሎ ሜትር መንገድ በአምስት ነጥብ ዘጠኝ ቢሊዮን ብር ለመገንባት ጠቅላይ ሚኒስትር አብይ አህመድ ድንጋይ ማስቀመጣቸውን መንጣዊ የዜና አገልግሎት አስታወቀ። ትናንት እሁድ ሰኔ ሀያ አንድ ቀን ሁለት ሺ አስራ ሁለት ዓመተ ምህረት በጤና ሚኒስቴር በተሰጠው መግለጫ መሰረት በሀያ አራት ሰዓት ውስጥ ከተመረመሩት ሶስት ሺ ስምንት መቶ ዘጠና አምስት ሰዎች መካከል አንድ መቶ አስራ ዘጠኝ ሰዎች በተጨማሪ በኮሮና ቫይረስ መያዛቸው ታውቋል። በዕለቱም አራት ሰዎች በቫይረሱ ምክንያት የሞቱ ሲሆን እነሱን ጨምሮ በአጠቃላይ ዘጠና ስምንት ሰዎች በኮሮና ሳቢያ ሕይወታቸው ማጣታቸው ተገልጿል። ትናንት ውድቅ ከህመሙ የተፈወሱት አንድ መቶ አርባ ሰባት ሰዎችን ጨምሮ እስካሁን ድረስ ሁለት ሺ አንድ መቶ ሰላሳ ሁለት ሰዎች ከበሽታው ያገገሙ መሆኑ ተገልጿል። በአጠቃላይ ከተመረመሩት ሁለት መቶ አርባ ስድስት ሺ ዘጠኝ መቶ አስራ አንድ ሰዎች መካከል አምስት ሺ ስድስት መቶ ሰማኒያ ዘጠኝ ሰዎች በቫይረሱ የተያዙ መሆናቸውንም የጤና ሚኒስቴር ገልጿል። ቅዳሜ ሰኔ ሀያ ቀን ሁ መሰረት ቫይረሱ ሀገራችን ገባ ከተባለበት ከመጋቢት አራት ቀን ሁለት ሺ አስራ ሁለት ዓመተ ምሕረት ጀምሮ በአንድ ቀን ሶስት መቶ ሀያ ሰባት ሰዎች ማገገማቸው በሪኮርድነት ተመዝግቧል። በዓለም አቀፍ ደረጃ ወረርሽኙ ከአስር ሚሊዮን ሰዎች በላይ ሲያጠቃ እስካሁን ወደ አምስት መቶ ሺህ የሚጠጉ ሰዎች ሰዎች ህይወታቸው ማለፉ ታውቋል። ከነዚህ የሟቾች ቁጥር ውስጥ የአሜሪካ አንድ መቶ ሀያ አምስት ሺህ ሰዎች ሟቾች በሪኮርድነት ተመዝግቧል። ለኤስቢኤስ ሬዲዮ የአማርኛ ዝግጅት ክፍል ከአዲስ አበባ እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር።